ማኅደር ዜና። ብዙዎች የጋዛ ጦርነት፣ ሌሎች የእስራኤል ሐማስ ውጊያም፣ ደግሞ ሌሎች የጋዛ ዘር ማጥፋት የሚሉትን ጥፋት በመቃወም ካለፈው መስከረም ማብቂያ ወዲህ ሰልፍ ያልተደረገባቸው ትላልቅ ከተማ አደባባዮች በእርግጥ ጥቂት ናቸው። ሰሞኑን ደግሞ ማስተረኛ ተቃዋሚዎቹም የዩኒቨርሲቲ ተማሪዎች ሆነዋል። ባለፈው ሳምንት ከሐቫና እስከ ባግዳድ ከፓሪስ እስከ ኒውዮርክ የሚገኙ የየዩኒቨርሲቲው ተማሪዎች በጋዛ ሕዝብ ላይ የሚደርሰውን እልቅት፣ ስቃይ፣ ሰቆቃና ግፍ አውግዘዋል። ለፍልስጤሞች ያላቸውን ድጋፍ ገልጠዋል። የተማሪዎቹን ጥያቄ አድማና መልእክትን የሚቃወሙ ሰልፈኞችም አልጠፉም። ከፍተኛ ተቃውሞ የተቀሰቀሰባት የዩናይትድ ስቴትስ ጸጥታ አስከባሪዎችም ከ2400 በላይ ተማሪዎችን አስረዋል። አንዳንድ ዩኒቨርሲቲ ቅጥር ግቢና አጠገብ የተተከሉ ድንኳንና ዳሶችን አፍርሰዋልም። የተማሪዎቹ ተቃውሞ የተቃውሞው ተቃውሞና የመናገር ነጻነት አተረጓጓም የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ሬቤካ ባሚዴል እናትም፣ ተማሪም፣ ጥቁርም አሜሪካዊትም ናት። ቦስተን ማሳቹስተስ ዩናይትድ ስቴትስ የሚገኘው የኖርዝ ኢስተርን ዩኒቨርሲቲ ባለፈው ቅዳሜ ያስመረቃቸውን ተማሪዎች ወክላ ባደረገችው ንግግር ሁሉንም አለችው። አሁን እኔ እዚህ ቆሜ ለእናንተ ስናገር፣ ሕፃናት ፍርስራሽ መሃል በባትሪ እርዳታ ይወለዳሉ። ከተወለዱ በኋላ እንኳን ረሃብና ከፍተኛ የምግብ እጥረት ያጋጥማቸዋል። እናቶች ሕክምና ስለማያገኙ በወሊድ መዛባት ደም እየፈሰሳቸው ይሞታሉ። እንደ ጥቁር እናቶች ለመጀመሪያ ጊዜ በ2020 እንደተገነዘብኩት የእነዚህ እናቶችና ሕፃናት ሕይወት ለአደጋ የተጋለጠው በነሱ ጥፋት አይደለም፣ በተቋማት በአድላዊነትና በፍትሐዊነት እጦት እንጂ እና ጋዛ ውስጥ ዘላቂ ተኩስ አቁም እስካልተደረገ ድረስ ጋዛ የሚኖሩ እናቶችና የመላው የጋዛ ሕዝብ በየዕለቱ ለአደጋ እንደተጋለጠ ነው። እስራኤል፣ ዩናይትድ ስቴትስ፣ የአውሮጳ ኅብረት፣ ብሪታንያና ተከታዮቻቸው በአሸባሪነት የፈረጁት የፍልስጤም ደፈጣ ተዋጊ ቡድን ሐማስ ባለፈው መስከረም 26 ደቡባዊ እስራኤልን ወሮ 1200 ያክል ሰዎችን መግደል በመቶ የሚቆጠሩ ማገቱን ያላወገዘ ለእስራኤል ድጋፉን ያልሰጠ መንግሥት ሲበዛ ጥቂት ነው። ከጅምሩ የሐማስና የእስላማዊ ጅሃድን ጥቃት ለመበቀል ያለመ መስሎ የነበረው የእስራኤል መንግሥት አጸፋ ጥቃት በጊዜ ሂደት ወትሮም በእስራኤል ከበባና እመቃ ምክንያት የዓለም ትልቁ ጣራ የለሽ እስር ቤት የምትባለውን ጋዛን አውድሟታል። የእስራኤል ጦር ጥቃት የዚያች ጠባብ ትንሽ ቀጭን ሰርጥ መከረኛ ሕዝብን እለት በዕለት እያረገፈ እያፈናቀለ በረሃብ አለንጋ እየጠበሰውም ነው ለእስራኤል ከዩናይትድ ስቴትስ ቀጥሎ ጠንካራ ድጋፍ የሚሰጠው የአውሮፓ ኅብረት የውጭ ግንኙነት ኃላፊ ዮሴፍ ቦሬል ባለፈው መጋቢት እንዳሉት ጋዛ ለነዋሪዎቿ ብቻ ሳይሆን ለዓለም አቀፍ ሰብአዊ ህጎችና መርሆችም የዓለም ትልቅ ጣራ የለሽ መቀ About Gaza was before the war the greatest. ጋዛ ከጦርነቱ በፊት ትልቁ ክፍት እስር ቤት ነበረች። ዛሬ ትልቁ ክፍት የመቃብር ስፍራ ናት። በብዙ አስር ሺዎች ለሚቆጠሩ ሰዎች ብቻ ሳይሆን ለብዙዎቹ በጣም አስፈላጊ ለሆኑ የሰብአዊ ሕጎች መርህም ጭምር የመቃብር ስፍራ ሆናለች። የዓለም ፖለቲከኞች ጥሪ፣ የህግ አዋቂዎች አቤቱታ፣ የዓለም ማኅበራት ምክር፣ የመብት ተሟጋቾች ማሳሰቢያ፣ የዓለም ሕዝብ የአደባባይ ተቃውሞ፣ የዓለም ፍርድ ቤት ውሳኔ ማሳሰቢያና ማስጠንቀቂያም በየመገናኛ ዘዴው እየጎረፈ ከየአድማጭ ተመልካቹ ጆሮ ጋር እየተላተመ ይበናል። ጋዛም አስከሬን ተቀብሮባት ቁስለኛም፣ ረሃብተኛ ተቆጥሮላት ሳበቃም ተጨማሪ አስከሬን ይከምር፣ ፍርስራሽ ይቆለል፣ ቁስለኛ ይሰቃይባታል። ሬቤካ እንዳለችው ዛሬ ከሞተች እናት ማሐፀን ሳይወለድ እጓለሙት ሕፃን ማዋለድ ለጋዛ እርግጥ ብርቅ አይደለም። ስምንተኛ ወሩ የጋዛን እልቂት ፍጅት የሚቃወመውን ሕዝብ የየዩኒቨርሲቲ ተማሪዎች ከተቀየጡት ደግሞ ሁለት ሳምንት አለፋቸው። የዩናይትድ ስቴትስ ዩኒቨርሲቲዎች ተማሪዎች የጀመሩት ተቃውሞ በበርካታ ሀገራትና ከተሞች በሚገኙ ዩኒቨርሲቲዎች በየመማሪያ ክፍሎች በየድንኳን ሰፈሩ በየመመረቂያው ድግስ አዳራሽ አደባባይም ቀጥሏል። ሀቫና ኩባ፣ ባለፈው ሳምንት አርብ የተማሪዎች ፌዴሬሽን ፕሬዚደንት ሆዜ አልቤርቶ አልሜይዳ እንደሚለው የጋዛ ሕዝብ እልቂትን እየሰሙ ዝም ማለት ይቅርታ ሊደረግለት አይገባም። ጠዋት በነቃን ቁጥር ዛሬ ጋዛ ውስጥ ስለሚፈጠረው ዘር ማጥፋት ልጆች፣ ወጣቶች፣ አዛውንቶች መገደላቸው መቀጠሉን እያወቅን ለተጨማሪ ቀን ከእንቅልፋችን መንቃቱ ይቅርታ ሊደረግለት አይገባም ብለን እናስባለን። እኔ ዛሬ እዚህ ዩኒቨርሲቲ መሆን አውቃለሁ፣ ነገም እዚሁ እንደምሆን አውቃለሁ። ጋዛ ያሉ ባልደረቦቼ ምን እንደሚገጥማቸው በፍልስጤሞች ላይ የሚደርሰውን የዘር ማጥፋት፣ ጭቆን እና በደልን የሚቃወሙት የዩናይትድ ስቴትስ ባለንጀሮቼ ምን እንደሚያደርጉ ግን ቅዳሜ ባግዳድ፣ ኢራቅ ከመካከለኛው ምስራቅ እውቅ አንጋፋ ዩኒቨርሲቲዎች አንዱ የሆነው የባግዳድ ዩኒቨርሲቲ ተማሪዎች ዓለም አቀፉን የዩኒቨርሲቲ ተማሪዎችን ተቃውሞ የጀመሩትን የዩናይትድ ስቴትስ ተማሪዎችን ያመሰግናሉ። የዩናይትድ ስቴትስን መንግሥት ግን ያወግዛሉ። ከተቃውሞ ሰልፈኞቹ አንዷ አያ ቀድር እንደምትለው የፍልስጤሞች ጉዳይ የአረብ ወይም የሙስሊሞች ጉዳይ ብቻ አይደለም። የፍልስጤሞች ጉዳይ የአረብ ወይም የሙስሊሞች ጉዳይ ብቻ አይደለም የሰብአዊነት ጉዳይ እንጂ። ስለዚህ በፍልስጤም ሕዝብ ላይ የሚደርሰው ግፍ እስኪቆም ድረስ ለፍልስጤሞች የምንሰጠው ድጋፍ ይቀጥላል። ኢራቅ ፈርሳለች፣ ሶሪያ ወድማለች፣ የመን ጠንካራ መንግሥት የላትም። የተባበሩት አረብ ኤምሬቶች ከሱማሊያም እስከ ሱዳን፣ ከኢትዮጵያም እስከ ሊቢያም እስከ የመን ያሉ ውጊያም ጦርነት ግጭቶችን ታቀጣጥላለች። ቀጠር እስራኤልና ሐማስን ለማስታረቅ ስትዳክር የዓለም አቀፍ ቴሌቪዥን ጣቢያዋ ጋዜጠኞች ጋዛ ላይ ይገደላሉ። አሁን ደግሞ የአልጀዚራ ቴሌቪዥን ስርጭት እስራኤል ውስጥ ትናንት ተዘግቷል። የባህሬን፣ የኦማን፣ የኩዌት፣ የሳዑድ አረቢያ ነገሥታት ሕዝባቸውን አፍነው እነሱም ታፍነው ዕለት ይቆጥራሉ። ማህሙድ አባስ ረመላ ውስጥ ተኮድኩደው የሚቆረጥላቸውን ዶላር ብዛት ይቆጥራሉ። ንጉሥ አብደላህ ወደ እስራኤል የሚተኮስ ሚሳኤል ያስከሽፋሉ። የቀድሞው ፊልድ ማርሻል አልሲሲ የግብፅ ሕዝብን ልሳንም የሲና ጠረፍንም ዘግተው እር ጥባን ይቀበላሉ። ፍልስጤምን ከሩቅ የሚያውቁት የአውሮፓ አሜሪካ ዩኒቨርሲቲ ተማሪዎች ግን ለፍልስጤሞች ይጮኻሉ። ደብሊን አይርላንድ፣ ትሪኒቲ ኮሌጅ እሁድ፣ የማንቸስተር ብሪታንያ ዩኒቨርሲቲ ተማሪዎች ከተቃውሞ ሰልፍ በተጨማሪ ልክ እንደ ዩናይትድ ስቴትስ ብጤዎቻቸው ሁሉ ጊዜያዊ ሰፈር ወይም ካምፕ መስርተው የጋዛን እልቂት እየተቃወሙ ነው። የፓሪስ ተማሪዎችም በሌሎችም ሀገራት የየዩኒቨርሲቲው ተማሪዎች ተቃውሟቸውን ቀጥለዋል። የተቃውሞው ጀማሪዎች የሌሎቹ ሀገራትን ተማሪዎች ትብብር ጠያቂዎችም ግን የዩናይትድ ስቴትስ ዩኒቨርሲቲና ኮሌጅ ተማሪዎች ናቸው። ሚያዚያ አጋማሽ ላይ ዩናይትድ ስቴትስ ውስጥ የተጀመረው ተቃውሞ እስከ ትናንት እሁድ ድረስ የ60 ዩኒቨርሲቲ ኮሌጆች ወይም ካምፓሶች ተማሪዎችን አዳርሶ ፍልስጤሞችን በመደገፍ የሚደርስባቸውን በደል በመቃወም እየጮሁ ነው። ኢሊኖይስ ቺካጎን በመሳሰሉ አካባቢዎች እስራኤልን የሚደግፉ ሰልፈኞች የተማሪዎቹን ጥያቄና ተቃውሞ በመቃወም ተሰልፈዋል። ተማሪዎቹን በጸረ ሴማዊነት፣ በሐማስ ደጋፊነት፣ በትምህርትና ምረቃ አደናቃፊነት የሚተቹና የሚወቅሷቸውም አሉ። ፖሊስም ከ2400 በላይ ተማሪዎችን አስሯል። ተማሪዎቹም በተለያዩ ዩኒቨርሲቲና ኮሌጆች ቅጥር ግቢ ወይም አካባቢ የመሠረቷቸውን ጊዜያዊ የድንኳን ሰፈሮችም አፈራርሷል። የዩናይትድ ስቴትሱ ዜና አገልግሎት አሶሲየትድ ፕሬስ እንደዘገበው የተቃውሞ ጥሪ፣ ሰልፍ፣ አድማ እንቅስቃሴን ማወክ ወይም በአንጻሩም ተቃዋሚዎችን መቃወም፣ ማውገዝ የጸጥታ አስከባሪዎች እርምጃም ለአሜሪካ የዛሬ መልክና ባህሪዋን የሰጣት የትላልቅ ታሪኳ አካል ነው። ፕሬዚደንት ጆ ባይደንም ይህን አረጋግጠዋል። ይሁንና ለእስራኤሉ ጠቅላይ ሚኒስትር ለቤንያሚን ኔታንያሁ መንግሥት ሁለንተናዊ ድጋፍ በመስጠታቸው የመብት ተሟጋቾች የሚወቅሷቸው ባይደን አገም ጠቀም በመሰለ ንግግራቸው ተማሪዎቹን ተችተዋል። የተቃውሞ መብት አለ፤ ሁከት የመፍጠር መብት ግን የለም። ሰዎች የመማር ዲግሪ የማግኘት በየዩኒቨርሲቲዎቹ ቅጥር ግቢ በሰላምና ጥቃት ይደርስብናል ከሚል ፍራቻ ነፃ ሆነው የመጓዝ መብት አላቸው። ስለዚህም ጉዳይ ግልጽ ልንሆን ይገባል። በየትኛውም ግቢ፣ በመላው አሜሪካም ለጸረ ሴማዊነት ወይም ባይሁድ ተማሪዎች ላይ ለሚፈጸም አመፃ ቦታ የለም ለጥላቻ ንግግር ወይም ጸረ ሴማዊነት ይሁን እስላም ጥላቻ ወይም በአረብ ወይም በፍልስጤም አሜሪካውያን ላይ ለሚደርስ በደል ወይም ለየትኛውም አይነት ሁከት ቦታ። የዩናይትድ ስቴትስ ሕዝብ በመጭው ህዳር የወደፊት መሪውን ይመርጣል። ጆ ባይደን የያዙትን የፕሬዚደንትነት ሥልጣን እንደያዙ ለመቀጠል ምናልባት ዶናልድ ትራምፕ ከሦስት ዓመት በፊት የተነጠቁትን ስልጣን ለመያዝ እየተፋለሙ ነው። ከዩክሬን እስከ ጋዛ በሚደረገው ጦርነት የተዘፈቁት ባይደን አንዱም ጋር ከአንዱም ሳይሆኑ እንዳይቀሩ ጥንቃቄ ያስፈልጋቸዋል ይባላል። የተማሪዎቹን ተቃውሞ ለእስራኤል ከሚሰጡት ዙሪያ መለስ ድጋፍ ጋር ለማጣጣምም እየታተሩ ነው። ጋዛ ግን በተለይ ራፋህ ላይ ለተጨማሪ እልቂት ተሞሽራለች። ነጋሽ መሀመድ ነኝ። ቸር ያሰማን።